ሰላም ለናንተ ይሁን። ጋቢና ቪኦ የጀመረ ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል ኮሚቴየትስማስማት መቆሙ አንድ ነገር ነው። ስልክ ባንክ፣ ሰው ሰርቶ ወጥቶ መግባት ሰርቶ መግባት እንዲችል መደረጉ እነዚህ የተሻሉት ነገሮች ናቸው ማለት ነው። ተፈናቃዮች ወደ ቦታቸው ተመልሰው ኖርማል ላይፋቸው ካልኖሩ ሱዳን፣ አዲስ አበባ መጠለያ ካምፕ ውስጥ ተበትነ ነው ያለው። እነዚህ ሰዎች ወደ ቦታቸው ካልተመለሱ ለተወሰኑ ሰው እፎይታ ተፈጥሯል። ለአብዛኛው ሰው ግን ረሃቡና ሌላው ሌላ ነገሩ ቀጥሏል። በኢትዮጵያ ፌዴራል መንግስትና በህዋት መካከል ግጭትን በዘላቂነት የማቆም የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ አንድ ዓመት ሆኖታል። ወጣቶችን ጨምሮ በትግራይ ክልል የሚኖሩ ህዝቦች የአንድ ዓመት ጉዞውን በተመለከተ ሀሳባቸውን በምሽቱ ያጋሩናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታም ስዩ መራለው። ኤልያስ አስማራ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በፌዴራላዊ መንግስትና በህወሓት መካከል ግጭትን በዘላቂነት የማቆም የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ አንድ ዓመት ሆኖታል። በመቀሌ የሚገኘው ዘጋቢያችን ሙልጌታ ጽባ ወጣቶችን ጨምሮ በትግራይ ክልል የሚኖሩ ግለሰቦችና የፖለቲካ ፓርቲ አመራሮችን የአንድ ዓመት ጉዞውን በተመለከተ ሀሳባቸውን አሰባስበዋል። በመቀጠል ይቀርባል። ሄኖክ ገብረ መድህን የመቀለ ከተማ ነዋሪ ነው። ከአንድ አመት በፊት በኢትዮጵያ መንግስትና በህወሀት መካከል በደቡብ አፍሪካ ፕሪቶሪያ የተፈረመው ዘላቂ የተኩስ ማቆም ስምምነት የጥይት ድምፅ እንዳይሰማ አድርጓል ብሏል። የጥይት ድምጽ መሰማት መቆሙ አንድ ነገር ነው። ስልክ፣ ባንክ፣ ሰው ሰርቶ ወጥቶ መግባት ሰርቶ መግባት እንዲችል መደረጉ እነዚህ እነዚህ የቻሉት ነገሮች ናቸው ማለት ነው። በተፈናቃዮች ወደ ቦታቸው ተመልሰው ኖርማል ላይፋቸው ካልኖሩ ሱዳን፣ አዲስ አበባ መጠለያ ካምፕ ውስጥ ተበትኖ ነው ያለው እነዚህ ሰዎች ወደ ቦታቸው ካልተመለሱ ለተወሰኑ ሰው እፎይታ ፈጥረዋል። ለአብዛኛው ሰው ግን ረሃቡና ሌላው ሌላ ነገሩ ቀጥሏል። መሬት ካልተመለሰ፣ የተለያዩ ቤተሰቦች አብሮ ካልኖሩ ምንም ፕሪቶሪያ ስምምነት ተፈጽሟል ማለት አስቸጋሪ ነው። ስምንት ወር ዘጠኝ ወር ሰብአዊ ድጋፍ ካልተሰጠው እርዳታ ለሶስት ዓመት ተቸግሮ ያለ ሰው አሁንም ስቃይ እየቀጠለ ነው ማለት ነው። በትግራይ ክልል ሰላም ለማምጣት የተደረገው የሰላም ውይይት በሌሎች የኢትዮጵያ አካባቢዎችም መደረግ እንዳለበት ሄኖክ ገልጿል። ሕገ መንግስቱን አክብሮ የፕሪቶሪያ ስምምነትን ተፈጻሚ ማድረግ ብቻ ነው ሌላ ነገር ሁሉም ወደ የነበረበት ቦታ መመለስ በየአካባቢው አዳዲስ ጦርነት የሚፈጠሩትን ማቆም እዚህ ካልቆሙ አማራ ክልል አሁን የተፈጠሩ ጦርነት ካልቆመ ከኦሮሚያ ክልል ጋር ያለው ችግር ካልቆመ ትግራይ ለብቻዋ ሰላም ታገኛለች ብዬ አልገምት የስልጣን ሽኩሻው ቆሙ ካልቆ እነዚህ ነገሮች ቆሙ ወደ ስራ ካልተመለሱ በጣም አስቸጋሪ ነው ብዬ አስባለሁ። አቶ ግርማይ ተስፋይ ከኤሮፕ ወረዳ አሊተና ቀበሌ የተሰደው በአድግራት የተፈናቃዮች ማዕከል የሚኖሩ ናቸው። ወደ ቀያቸው ለመመለስ ቢፈልጉም ቀያቸው በኤርትራ ኃይሎች ስር መሆኑን ያንን ማድረግ እንዳልቻሉ አመልክተዋል። የኤርትራ ኃይሎች በአካባቢው ነዋሪዎችም ላይ የሰብአዊ መብት ጥሰት እየፈጸሙ ነው በማለት ይከሳሉ። ቶሪያ ውል መሰረት የነበረን ጥቂቃችን ተመልሰን ያው ኖርማል የሆነ ኑሯችንን እንመራዘን የምል ብሩህ ተስፋ ነበረን። ህዝቡ የተስፋ እያቆርጠ ነው በቅባል እና ከሰላም ውል እና መፈራረም ያገኘነው ለውጥ በነፃ በወጡ ትግራይ ከባቢዎች በጥይት የሚወሰን የለን ሌላ ከባድ መሳሪያውን የሌላ ብረት ርምታ ድምፅ የለም። ከዛ ውጭ ግን ምንም ያገኘነው ለውጥ የለም። በተለይ ሽማግሌዎች፣ እናቶች፣ ህፃኖች ምናምን በነዚህ በጣም የተጎዱ የህብረተሰብ አካል ናቸው። በአጠቃላይ ግን ህዝብ እንደ ህዝብ እርዳታ ከሚያገኝ ወደ ዘጠኝ ወር ገደባ አድርገዋል። የሚበላ የምላስ የሚቀመስ የለውም ችግር ውስጥ ነው ተዘፍኩ ያለው። በዚህ ወር ውስጥ አሁን ያሊሰና ልጅ ሆነው እዛ አካባቢ ጠረፍ ላይ አገኝቶት አንድ ዩኒቨርሲቲ ልጅ ተማሪ ወጣት ልጅ ገድለውታል። ገድለውት እዛ ጥለውት ሂደ ያው ቀብርም ተከልክለዋ። ሙሉ ቀን ነው ዋለ በፀሀይ ላይ ከዛ በኋላ በሽማግሌዎች እና በሃይማኖት መሪዎች ስንት ልማ አስደርጎ ያው የአዳም ማፈር ለመልበስ ጠቅተዋል። አሁን መመለስ አንችልም ይሄዱ እንደዛ የተረሰነ እየታሰሩ እየተጋሩ ስለሆነ ያው እዚሁ ላይ በመልበት በረሀብ እየሞትን ነው የመመለስ እድል ስለሌለን፣ ግን ፍላጎታችንም ምኞታችንም ያው ተመለሰን በከባቢያችን እንደ ድሮ ኖራችን ለመግፋት ነበር። የኤርትራ መንግስት ከዚህ ቀደም በሰጣቸው አስተያየቶች መሰል ክሶችን ሲያስተባብል መቆየቱን ይታወቃል። ወይዘሮ ዕንቁ ባህሪ ገብረ ሚካኤል ደግሞ ከማይካድራ ተፈናቅለው መቀሌ ከተማ በሚገኝ የማቆያ ማዕከል የሚገኙ ናቸው። ከሰላም ስምምነቱ በኋላ ወደ ቀያቸው እንደሚመለሱ ተስፋ አድርገው እንደነበረ ገልጸዋል። ሆኖም እስካሁን መመለስ እንዳልቻሉ አስረድተዋል። በአሁኑ ጊዜ ከሶስት ልጆቻቸውና በእድሜ ከገፉ ወላጆቻቸው ጋር በተፈናቃይ ማዕከል እንደሚገኙ ተናግረዋል። ترى عقب مرقوق إحنا በዚህ ስምምነት አንድ ነገር ያገኘ ነው። የቶክስ ድምፅ እየሰማን አይደለም፣ ሰላም ነው። ግን የተወደቃችሁ ብሎ እየጠየቀን የለም። ከፕሪቶሪያው የሰላም ስምምነት በኋላ የነበረን ተስፋ ወደ ቦታችን ተመልሰን መሬታችንን እያረስን ለመኖር ነበር። ከተለያዩ ቤተሰቦቻችንም ጋር ለመገናኘት ተስፋ አድርገን ነበር። ፈጣሪ አላደረገውም። እስካሁን እዚሁ ነው ያለነው። ወደ ሱዳን ከተሰደዱ የበኩር ልጃቸውና ወንድሞቻቸው ጋር ለመገናኘት እንደሚናፍቁ ቁም ወይዘሮ ዕንቁ ባህሪ ገልጸዋል። በቅርብ ቀናት ጉባኤውን አካሂዶ አዲስ አመራር የመረጠው የብሔራዊ ባይቶ አባይ ትግራይ ባይቶና ሊቀመንበር አቶ ክብረን በርሃም የፕሪቶሪያው የሰላም ስምምነት ህዝብ የሰላም ተስፋ እንዲኖረው ያደረገ ነው ብለዋል። ስምምነቱ ግን እስካሁን በሙሉ ቃሉና መንፈሱ አለመተግበሩን ጠቅሰዋል። የክልሉ አስተዳደርና ፌዴራሉ መንግስት ሊተገብሩት ይገባ ነበር በማለትም ተናግረዋል። በስምምነቱ መሰረት የትግራይ ተዋጊዎች ትጥቅ ፈተው አደረጃጀታቸውን በማፈ ወደ ህዝብ መቀላቀል ይገባቸው እንደነበር አስታውሰዋል። ሆኖም እስካሁን የታድሶ ስልጠና ሂደት አልተጀመረም ሲሉ ገልጸዋል። ይህን ለማስፈጸም ቁርጠኝነት ያለው ፌዴራል መንግስትም የትግራይ መንግስትም የለም። ስለዚህ የትግራይ ጊዜ አስተዳደርም በራሱ ችግር ላይ ተዘፍቋል። ህዝቡን ማየት አልቻለም። ተፈናቃዮች ማየት አልቻለም። ቲዲኤፍ ማየት አልቻለም። ቁስለኞች እንኳን ማሳክም አልቻለም። ሰብአዊ ድጋፍ ያለማቋረጥ መግባት እንዳለበት ስምምነቱ ቢደነግግም ምዝበራ ተፈጽመዋል በሚል መቆሙ ትክክል አይደለም በማለትም አቶ ክብሮም ተናግረዋል። ዘረፋ የፈጸሙት ሰዎችም በአስቸኳይ ተጣርቶ ወደ ህግ ሊቀርቡ እንደሚገባ አስረድተዋል። ዘላቂ ሰላም ለማምጣትም ፍትህ መስፈን አለበት ብለዋል። የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሀም ስለተሰረቀ አትከለክላቸው። ሰራቂው የሚሰርቀው ነው እ የምታስታግሰው እርዳታ የሚፈልገው ሰው እንዲሞት አታረግ። ይሄ ነው ሌላው። ሱዳን ላይ ያሉ የተፈናቀሉ ቤታቸው ንብረታቸው ተዘርፎ ሌሎች እየኖሩበት፣ ሌሎ ጉልበተኛ እየኖረበት እነሱ ተፈናቅለው ይኖራሉ። ስለዚህ ይህን መመለስ አለበት። የፕሪቶሪያው ስምምነት አካልም ይሄ ነው። ይህን ሳይደረግ የፕሪቶሪያ ስምምነት ከዚህ በፊት ባለስልጣናት አውርዶ አዲስ ባለስልጣናት አመጣ እንጂ ያመጣው ለውጥ የለም። ትህ ካልተገኘ ሰላም አይመጣም። ሰላም ከሌለ እድገት አይመጣም። እርቅ አይኖርም። ስለዚህ ይሄ መደረግ አለበት ብለን እናምናለን። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው መግለጫ በትግራይ ክልል ያለው የምግብ እጥረት ተጋላጭ ለሆኑ የማህበረሰብ ክፍሎች ትልቅ ፈተና መሆኑን አመልክቷል። ለአሜሪካ ድምፅ ሙልጌታ ጽበሀም ከመቀለ ሙልጌታ፣ እናመሰግናለን። የሴቶች ኢንተርፕሪነርሺፕ ልማት ፕሮጀክት ለብዙ ሴት ነጋዴዎች ውጤታማነት ሰፊ ሚና በመጫወት ላይ የሚገኝ ተቋም ነው። የተቋሙን ተግባራትና ሌሎች ተያያዥ ጉዳዮችን በተመለከተ ከተቋሙ የሕዝብ ግንኙነት ኃላፊ ጋር ኤደን ገረመው አጭር ቆይታ አድርጋለች። በመቀጠል ይቀርባል። በጣም ነው የማመሰግነው ለዚህ ቃለ መጠይቅ ስላገኘሁህ ደስ ብሎኛል። እስቲ ሙሉ ስምህን ማንነትህን አስተዋውቀል ግናለ እናንተም ስለጋበዛችሁም። ብርሃን ሲሳይ ይባላሉ። በኢንተርፕረነርሺፕ ልማት ኢንስቲትዩት የኮሚኒኬሽን ማናጀር ነኝ። እንዲሁም የሴቶች ኢንተርፕረነርሺፕ ልማት ፕሮጀክት ስር ይገኛል። ይህ ፕሮጀክት በኢንተርፕረነርሺፕ ልማት ኢንስቲትዩት ስር ነው የሚገኘው። ማለት ነው የእሱ የኮሚኒኬሽን ማነጀር ነው። እሺ እስቲ ጥቂት ስለ ሴቶች ኢንተርፕሪነርሽፕ ልማት ፕሮጀክት ንገረኝ። መቼ ነው የተቋቋመው? መጀመሩ ስለምን አስፈለገ? የሴቶች ኢንተርፕሪነርሽፕ ልማት ፕሮጀክት በእኛ የዘመን አቆጣጠር በሁለት ሺህ አምስት ከአስር ዓመት በፊት በስድስት ክልል ከተሞች መሰረት አድርጎ የተቋቋመ ነው። ሲቋቋመ ማንኛ ነው በንግድ ስራ ላይ የተሰማሩ ሴቶች የብድርና የስልጠና አቅርቦት እንዲኖራቸው ለማድረግ ንግዳቸውን እንዲያስፋፉ የመቅጠር አቅማቸውንም እንዲያሳድጉ ለማድረግ ታስቦ በኢትዮጵያ መንግስትና በዓለም ባንክ እየተቋቋመ ነው። የዓለም ባንክ ያኔ ሀምሳ ሚሊዮን ዶላር ለዚህ ፕሮጀክት በመመደብ አብዛኛውን ትልቁን ቁጥር ዘጠና አምስት በመቶ የሚሆነው ለብድር አገልግሎት እንዲውል በማድረግ ለስራ ማስኪሄጃን በማድረግ ከኢትዮጵያ መንግስት ጋር በኢትዮጵያ መንግስት ተግባሪነት እየተቋቋመ ነው ሲል ባህር ዳር፣ መቀሌ፣ ሀዋሳ፣ አዳማ፣ ድሬዳዋ፣ አዲስ አበባ በዋነኝነት ስድስት ከተሞች መሰረት አድርጎ በከተሞቹ ብቻ ሳይሆን በሀምሳ ኪሎ ሜትር ዙሪያ ገብ ያሉ ሌሎች ሴት ነጋዴዎችን በተጠቃሚ ለማድረግ የተቋቋመ ነው። እዚህ ላይ ግልጽ ለማድረግ ድሮም አሁንም የሚሰራበት ሴት ነጋዴዎችን ስንል ንግድ ፍቃድ አውጥተው ተመዝግበው የራሳቸው የንግድ ፍቃድ ኑሯቸው የሚንቀሳቀሱ ሴቶች ላይ ትኩረት ብቻ የሚያደርግ ነው። እንዲህ ስንል ግን በማህበር የተደራጁ ሴቶች ሊኖሩ ስለሚችሉ ከነኝ ከተደራጁት ማህበራት ውስጥ ሃምሳ በመቶ በላይ በሴቶች በማህበር አባል ሊሆኑ ይገባል፣ መሪዎቹን ሴቶች ሊሆኑ ይገባል የሚል ህግ አለን እና እነኝ ቶች አገልግሎት የሚሰጥ ሆኖ ነው የተቋቋመው። የዛሬ ሴት ነጋዴዎች በንግድ ስራ ላይ የሚያጋጥሟቸው ተግዳሮቶች የገንዘብ ብቻ ወይም የፋይናንስ ብቻ አይደሉም። የፋይናንስም በተመለከተ ብዙ ጊዜ ዋስ እንደዚህ የሚባሉ ነገሮች አሉና አጠቃላይ ሁለ ገብ የሆነ ድጋፍ ለመስጠት ትሞክራላቸው ወይም ደግሞ መስጠቱን በተመለከተ ምን እያደረጋቸው እንግዲህ እንደ ሀገራችን ብቻ ሳይሆን በዓለም አቀፍ ደረጃ እንደሚታወቀው በዚህ በንግድ እንቅስቃሴ ወይም ደግሞ ሀብት በማፍራት በኩል ሴቶቹ ተሳትፎ ዝቅተኛ፣ በዚህ ምክንያት ሴቶች ሀብቶ ለማፍራት ጎዳና እንደኛ ሀገርም ገና በመሆናችን ይህንን ክፍተት ይቀርፋል ተብሎ የታሰበ ነው ወይም ደግሞ መሀል ላይ እየተረሱ ናቸው። ከታች ጥቃቅንና አነስተኛ ብሎ መንግስት ያደረጃቸውን ትንንሽ ብሮዎች፣ ድጋፎች፣ የስልጠና ድጋፎች ይሰጣል። ከላይም ባንኮች ደግሞ መበደር ይችላሉ። አንቺ አሁን ቅድም እንዳነሳሹ መበደሪያ ማስያዣ የሚባለው በእንግሊዝኛው ኮላተራል እየተባለ የሚጠራው ማስያዣ የሌላቸው ወይንም ማስያዣቸው በወንዶች የሆነባቸው ሴቶች ባንክ ላይ ሄደው መበደር ማይችሉ ወደ ቢዝነሳቸው ከፍ ብሏል፣ ከጥቃቅንም መውሰድ የማይችሉ ሴቶችን ተደራሽ አድርጎ ስለተቋቋመ ይሄ ፕሮጀክት በዋነኝነት ስልጠና ትርጉም ሰጥቶ እየሰራበት ቆይቷል። ለዚህ ነው እስካሁን ወደ ሰላሳ ሶስት ሺ ስምንት መቶ ሰባ ዘጠኝ እስካሁን ሰዓት ድረስ ማለት ነው ይህን ቁጥር የሚነግርሽ የሚደርሱ ሴቶችን በሀገራችን በተመረጡ ሀያ ከተሞች ላይ ስልጠና እንዲያገኙ አድርጓል። ስልጠናው ምንድን ነው? ел не ару በዘ ልማድ የሚታወቀው ባህላዊ የምንለው የንግድ አሰራር ነው ወይስ የሚከተሉት ከዛ ወጠው ደንበኛ አያያዝን የገንዘብ አያያዝን አጠቃቀምን ሀብትን እንዴት ሊያስተዳድሩ ይችላሉ የሚለውን ሊያስተምራቸው የሚችል እንዲሁም ደግሞ የፈጠራ ክህሎታቸውን የንግድ ሀሳባቸውን ሊያሰፋ የሚችል ላይ ትኩረት አድርገን ነው ስልጠና የምንሰጠው። ይሄኛው የእውቀት ስልጠና የምንለው ነው። የተግባር ስልጠና ደግሞ አለ በጥርስ ላይ በዲዛይንንግ ላይ ወይም ደግሞ በተለያዩ የሙያ ተግባራት ላይ የተሰማራች ሴት ካለች ሙያዊ ስልጠና እንድታገኝ የክህሎት ስልጠና እንድታገኝ በማድረግ እናግዛቸዋለን። ይህ ስልጠና ከሚወስዱት ብድር የበለጠ እጅግ ጠቃሚ እንደሆነ እንመለከታለን። ሙሉ በኩሌ ወይም የተሟላለት ነው ባንልም ግን አይን ገላጭ የሆኑ ሀሳቦችን እንሰጣቸዋለን። ከዚህ በተጨማሪም ሴቶቹ የሰሯቸውን ስራዎች የሚያቀርቡባቸው ሚሽን እና ባዛሮች ሲዘጋጁ ከሰው ጋር የሚተዋወቁባቸው መድረኮችን በየከተሞቹ ፈጥራለን። ልምዶችን እንዲቀስሙ ጥቂት ሴቶች ቢሆንም በቁጥር ዓለም አቀፍ መድረኮችን አየወሰድም ልምዶችን እንዲካፈሉ እያደረግን እንገኛለን። ይሄ እንግዲህ እንደው እንዴት ሴት በዚህ ፕሮጀክት ለመታቀፍ ወይም ደግሞ አብራ ለመስራት ምን አይነት መመዘኛዎችን ማለፍ ይኖርባታል? በጣም ጥሩ ጥያቄ ነው ያነሳሽ ኤደን እንግዲህ የመጀመሪያው መስፈርት ነጋዴ ሆኖ መገኘት እና እኛ በምንሰራባቸው ሀያ ከተሞች ላይ እና በሀያ ከተሞቹ ዙሪያ ገብ በእንግሊዝኛው ራዲስ የምንለው ሀምሳ ኪሎ ሜትር ዙሪያ ሀገር ውስጥ የምትገኝ ሴት መሆን አለባት። ይህን ለአንድ መስፈርት መስፈርታበሽ፣ እንዴት ነው ምን ሄደው መሰለሽ? ነጋዴ ሴቶች በብዛት የሚገኙባቸው ከተሞች የትኞቹ ናቸው እያለን በቁጥር የተደገፈ መረጃ ይዘን ነው ወደ ነዛ ከተሞች የምንጓዘው። ምክንያቱም አላማው ነጋዴ ሴቶችን ማገዝ ስለሆነ በርከት ያለ ነጋዴ ሴት ያለበት አካባቢ የሚሄዱ እነሱን ተጠቃሚ ያደርጋቸዋል ብለን ስለምናምን ነው። ስለዚህ መስፈርቱ የሚሆነው ሴቶች ንግድ ፍቃዳቸውን ሁለቱን መንበራቸውን ይዘው የነዋሪነት መታወቂያቸውን ይዘው በአካባቢያቸው ባሉ አንድ ማዕከላት ቢሮ ቀበሌ እየተባሉ ይጠሩ የነበሩት ወረዳዎች አካባቢ ይሄዱና አንድ ማዕከላቱ ይመዘግቧቸዋል። ሲመዘግቧች መለያ ቁጥር ይኖራታል። ቢዝነሷ ላለፉት ስድስት ወራት በላይ እየሰራ ከሆነ ብድር የማግኘት አቅሟ ከዛውን ቀን ከተሰጣት ቀን መታወቂያ ካገኘችበት ቀን ጀምሮ ተግባራዊ ይሆናል። ስድስት ወር የመጠበቅ ግዴታ ይጠልባታል። ስድስት ወር ከሆናት በኋላ አስራ ስድስት ማይክሮ ፋይናንሶች ጋር ውይ እንሰራለን። እስካሁን ተመዘገቡ አምሳ ስድስት ሺ ናቸው። ከእነኝህ መካከል አንዷ መሆን ትችላለች። ይሄዳል። እንግዲህ ብዙ ጊዜ የልማት ፕሮጀክቶች ካለው የማህበረሰብ ተግዳሮት ስፋት አኳያ በተለያየ ምክንያት ሲቋረጡ ወይም ደግሞ ሲስተጓጎሉ ይታያል። እናንተ ደግሞ ከአስር ዓመት በላይ መቆየት አስችሏቸዋል። እስቲ እናንተ እንደ ፕሮጀክት የሚያጋጥሟችሁ ተግዳሮቶች ምንድን ናቸው? ስራችሁን በምትሰሩበት ጊዜ ፕሮጀክቶች መንግስት እንደዚ አንጥፎ ማህበረሰብ ጠቃሚ የሆኑ ፕሮጀክቶችን ሊተገብር ሲል አስተግባሪ አካል ለፕሮጀክት ያለው አመለካከት በጣም የተዛባ ነው። ይህን አስምሬ እናገራለሁ በጣም ብዬ ጥቅ እያንሰጥች ያለው ለምንድን ነው? እነህ ፕሮጀክት ስማቸው ከአለም ባንክ ጋር ሲል ለሚገናኝ ሌሎች ገንዘብ የሚሰጡ አካላት ገንዘብ ሲል ብድር ነው። መንግስት ነው የሚበደረው። ለምሳሌ ለዚህ ፕሮጀክት ጃፓን ከሀምሳ ሚሊዮን ዶላር በላይ ሰጥቷል፣ የጃፓን መንግስት። አውሮፓ ኢንቨስትመንት ባንክ ከሰላሳ ሚሊዮን። እንዲህ ሲባል አፈጻሚ አካል ምን ያስባል? ከመንግስት ያልሆኑ ድርጅቶች አሰራር ጋር ያያይዟል ኤንጂኦ በተለምዶ እያሉ የምንጠራው ልጆች ደግሞ ባህላቸው አበል መስጠት ጥማጥቅም ጋር የተያዘ ስለሆነ አስፈጻሚው አካል ምንኝን ጥቅማ ጥቅሞች ይፈልጋል። ስለዚህ በየሺ በት አካባቢ ስ መዋቅር የሚተገበር ስለሚፈለግ የተፈለገው ማህበረሰብ ዘንድ ለመድረስ ፈጠን አይሆን ብቻ ባለፉት አስርና ከዛ በላይ አመታት ሰርተን አምሳ ስድስት ሺህ ብቻ በሀያ ከተሞች ተጠቃሚ ሴቶች መሆን አልነበረበትም። ከዛ በላይ ቆጥሩ ሊያድግ ይገባ ነበር። የእናንተ ጥንካሬ ለአስር አመትና ለመዝለቅ ምንድን ነው መንገዳችሁ ካልሽን ግን እኛ ይህንም ስራ ስንሰራ የተለየ አላማ ቁጭ አድርገን ለዛ አላማ መሳካት በመስራታችን ነው ብዩ ብለን እናማጠ እስካሁን እንደ ሀገር ብድሮስ የመመለስ ባህሉ በጣም ደካማ ነው። የዚህም ፕሮጀክት ግን ስትመለከች የሴቶችን ባህሪ ነው ሊሆን ይችላል። ዘጠና ስምንት ነጥብ አራት በመቶ ወደ ሙሉነት የተጠጋ የብድር አመላለስ ይሄ ሴቶቹ ምን ያህል ካበቃናቸው ካሰለጠናቸው ለሚፈልጉት አላማ አካባቢ ነው ሩቅ መጓዝ እንድሚችል እንደሚያደርገ። ሌላው የብድር ሰጪ ተቋማትን እያበቃን ነው ይሄር ነው የነበረው ከነበረባቸው እንቅፋቶችና ማነቆች ምን አፈራርም እንዲከተሉ የተሻለ ደረጃ ላይ አቋም እንዲኖራቸው ስናደርጋቸው እኛ ከምናበድለን ሀያ አምስት በመቶ በተጨማሪ የራሳቸው ማበደር ጀመሩ። አዋጭነቱ ስለሚያዩት ማለት ነው። ፕሮጀክቶች ውጤታማ እንዲሆኑ መጀመሪያ የሚተገብረው አካል በግልጽ እየሰራ ያለው ተግባር ምን እንደሆነ ሊረዳ ይገባል። አሁንም ግን ውጤታማ በመሆኑ ከእኛ አልፎ ዓለም ባንክ እንደ ፍላግሺፕ ወይም ደግሞ መለያ ስሙ ስሙን የሚጠራበት ፕሮጀክት አድርጎ ስለሚያዩት በሌሎች የዓለም ክፍሎችን ይህን ፕሮጀክት ተግባራዊ ለማድረግ እየሰራበት ነው ያለና ሀገራችንም ብቻ ሳይሆን ለዓለምን ማሳያ የሚሆን ነው። ስለሰጠህን ጊዜ በጣም ነው የማመሰግነው። ደምኔ ነው። አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ፈረንሳይ በተለያዩ የአፍሪካ ሀገራት ላይ የጉዞ እገዳ መጣሏን ተከትለው አንዳንድ የኪነ ጥበብ ሰዎች ጫናው እያረፈባቸው ይገኛል። የአኒ ራዚንበርግ ያጠናቀረችውን ዘገባ በመቀጠል እናሰማችኋለን። ከ2014 የአውሮፓውያኑ ዘመን ጀምሮ አዲያራ ታውሬ አማል አዳያኖር ከተሰኘው የተወዛዋዦች ቡድን ጋር በመሆን በፈረንሳይ ሀገር በመዞር ትርኢቶችን አሳይታለች። በዚህ ወር መጀመሪያ ሀገሪቱን ለመጎብኘት በምትሰናዳበት ወቅት ታዲያ በሐምሌ ወር መገባደጃ የኒጀር ፕሬዚደንት በመፈንቅለ መንግሥት በተወገዱ ማግስት ፈረንሳይ በማሊ፣ ቡርኪና ፋሶና ኒጀር ከቪዛ ጋር የተያያዙ አገልግሎቶችን መሰረዟን ተከትሎ የለ ፍቃድ ቀጠሯዋ እንደተሰረዘ ተረዳች። የፈረንሳይ የባህል ሚኒስቴር ከሀገሪቱ የኪነ ጥበብ ሰዎች ጋር የሚደረግ ትብብርን የሚገታ ደንብ እስከ ማውጣት ደርሰዋል። ሚኒስቴሩ ከቆይታ በኋላ አግባብነት ያለው የእለፍ ወረቀት የያዙ የኪነ ጥበብ ሰዎች በትብብሮች ውስጥ አሁንም መሳተፍ እንደሚችሉ በማስታወቅ የቀደመውን ደንብ አርመዋል። ይሁንና ለአፍሪካውያን የኪነ ጥበብ ሰዎች የሚሰጠው ቪዛ ለውራት ብቻ የሚቆይ ነው። ለእያንዳንዱ ኪናዊ ጉዞ አዲስ ማመልከቻ ማስገባት ይጠበቅባቸዋል። እንደ ብዙ ዓለም አቀፍ ጉዞ የሚያደርጉ በርከት ያሉ የማሊ ሙዚቀኞች ሁሉ ራውሬም ወይም ከገቢዋ የላቀው የሚገኘው ከእነዚህ ጉዞዎች ነበር። ካቀዳችሁት ጉዞ ስትቀሩ ምን ሊሰማችሁ እንደሚችል አስቡት። በጉዞ ወቅት የሚገኘውን ገቢ በምን ዓላማ ላይ እንደምታውሉ ሁሉ አቅዳችኋል፣ እንበል አሁን ግን ያ ገንዘብ በእጃችሁ ላይ የለም። በእኔ በኩል የቤት ክራይ ከከፈልኩ ሁለት ወራት አልፈዋል። የፈረንሳይ አምባሳደር መባረራቸውና የፈረንሳይ ጦር ከማሊ ባለፈው ዓመት መልቀቁን ተከትሎ ፈረንሳይ ከማሊ የወታደራዊ መንግስት ጋር ዲፕሎማሲያዊ ውዝግብ ውስጥ ገብታለች። በማሊ የሚኖሩ የአውሮፓ ዜጎች ቡድን የፈረንሳይ መንግስት የቪዛ ማዕቅቡን እንዲያነሳ ጠይቋል። ኒኮላስ ባውካድ የዜጎች ስብስብ ለአውሮፓ ማሊ ወንድማማችነት የተሰኘው ተቋም ቃል አቀባዮች መካከል አንዱ ናቸው። ከቡርኪና ፋሶና ኒጀር ከሚገኙ አቻዎቹ ጋር በአብዛኛው በፌስቡክና በዋትሳፕ እንቅስቃሴዎችን የሚያስተባብረው ቡድኑ ፍላጎቱን በግልጽ ደብዳቤ ጠይቀዋል። ኒኮላስ ባማኮ ከሚገኘው መኖሪያ ቤቱ ከቪኦኤ ጋር ተነጋግረዋል። የፈረንሳይ መንግስት በእጅ የሚገኙ ዲፕሎማሲያዊና ፖለቲካዊ መሳሪያዎችን ተጠቅመው የማሌ ሕዝቦች ዓላማቸውን እንዲያሳኩ ማድረግ ነው ፍላጎታችን። አላሳን ሳማኬ ባማኮ ላይ የተመሰረተው የሳህል ሩትስ የሙዚቃ ቡድን ውስጥ ከበሮ መቺ ሲሆን ይህ ቡድን ባለፈው ዓመት በቡርኪና ፋሶ የሙዚቃ ውድድር ካሸነፈ በኋላ ታዋቂነቱ ጎልቷል። ፈረንሳይ ውስጥ ባለፈው ዓመት ዝግጅቱንም አቅቧል። ዓለም አቀፉ የትርኢት ጉዞ ቡድናቸው የሳህልን ባህላዊ ሙዚቃ ለዓለም የሚያሳይበት መንገድ መሆኑን ይናገራል። የጋራውን ግልጽ ደብዳቤ በማስተጋባት ሳማኬ ሙዚቃና ባህል ሰዎችን የሚያቀራርብ ነገር ነው። በአገሮች መካከል ያለው ግንኙነት መቋረጥ የለበትም ይላል። ፖለቲካ የጥቂቶች ፍላጎት ነው፣ ከኪነ ጥበብ ጋር ሊቀላቀል አይገባም። ጥበብ ዓለም አቀፋዊ ነው። ኪናዊ ስራችንን እኛ እንስራ፣ እናንተ ደግሞ ፖለቲካዊ ችግራችሁን ነጥላችሁ ያዙ። ይኸው ነው። ሳማኬ ተግዳሮቶች ቢኖሩም የቡድኑ ሥራ አስኪያጅ በሌሎች ሀገራት የጉብኝት ዕድሎችን እየፈለገ ስለመሆኑ ይናገራል። በፈረንሳይና በሳህል ወታደራዊ አመራሮች መካከል ያለው ውጥረት የፈረንሳይ ወታደሮች ከኒጀር በዚህ ወር መውጣታቸውን ተከትሎ ተካረዋል። ኒጀር በቀጠናው የፈረንሳይ ጦር ዋነኛ መሠረትም ነበረች። ከጋቢና ቪኦኤ ጋር ናችሁ ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ መሰናዶ ነው በመቀጠል ደግሞ ወደ ቴክኖሎጂ ዘርፍ እናቀናለን እንግዲ ወልዴ መስማት ለተሳናቸው ሰዎች መልካም አጋዥ እንደሚሆን ስለተነገረለት ሮቦት ይነግረናል ሰማያንታ ጃንሰን በእጅ በመነካካት የሚደረገውን የምልክት ቋንቋ ታውቃለች ይህ ቋንቋ መስማትም ማየትም በተሳናቸው ዘንድ ጥቅም ላይ የዋለ የምልክት ቋንቋ ዘርፍ ነው ዲፍሊን ፒፕል ሚኒኬት ታካ ሳይኒንግ አልሶ ነው ስ ሃንድ ኦቨር ሃንድ ማየትም መስማትም የተሳናቸው ሰዎች የሚግባቡት እጅ ለእጅ በመነካካት በሚደረጉ የጣት እንቅስቃሴዎች ነው። የምልክት አድራጊውን የኋላውን የእጅ ክፍል ወይም አይበሉባ በመዳፋቸው በመንካት ምልክቶቹን ይረዳሉ። የኮሮና ወረርሽኝ ባጋጠመበት ወቅት በእጅ በመነካካት የሚግባቡት ማየትና መስማት የተሳናቸው ሰዎች ምን የሆኑ ይሆን የሚል ሀሳብ ሰማንታን አስጨንቋት ነበር። ምክንያቱም የትርጉም አገልግሎት ቆመ፣ ሰዎች ርቀት እንዲጠብቁ ተደረገ። በሚሊዮን የሚቆጠሩት ማየትም መስማትም የተሳናቸው አሜሪካውያን ከግንኙነት ውጭ ሆኑ። እርሷንና ኢንጂነሮችን የያዘው ቡድኗ ታተም ሮቦቲክስ በተሰኘው ኩባንያቸው አማካኝነት ቲ አንድ ብለው የሰየሙትና የአሜሪካ የምልክት ቋንቋን ፊደላት ማሳየት የሚችል የሮቦት እጅ በመፍጠር ላይ ናቸው። ግባችን ማየትም መስማትም ለተሳናቸው የኅብረተሰብ ክፍሎች የመጀመሪያውን የተግባቦት መሳሪያ ማቅረብ ነው። እንደ ልብ መንቀሳቀስ ከሚችሉ ቁሶች የተሰራ ሲሆን ሁለት ዓላማ አለው። አንዱ የሰው ልጆችን የእጅ እንቅስቃሴ በሚገባ ያስመስላል። እናም መስማትም ማየትም የተሳናቸው ሰዎች በቀላሉ ይረዱታል። ሁለተኛው መሳሪያው አደጋን የማያስከትል ነው። ሰማንታ ጃንሰን እንደምትለው ቲ አንድ ከክላውድ ጋር ግንኙነት በማድረግ ማንኛውንም ጽሑፍ ይተረጉማል ወይም ወደ ምልክት ይቀይራል። ይህም ኢሜይል፣ ድረ ገጽ፣ በኢንተርኔት ላይ ያሉ መጽሐፍትን ሊሆን ይችላል። ከእንግሊዝኛ ወደ አሜሪካ የምልክት ቋንቋ ይቀይረዋል። ጄሚ ላርድ ሙሉ ለሙሉ መስማት የተሰናቸው ሲሆኑ የሚያዩትም እጅግ በጣም በትንሹ ነው። በአስተርጓሚ እጅ ለእጅ በመነካካት በሚደረገው ተግባቦት አማካይነት ከሰዎች ጋር ለመግባባት ይችላሉ። ቲ አንድ የተሰኘው ሮቦት ከላፕቶፕ ጋር ተገናኝቶ ኮምፒውተሩ ላይ የሚተየበውን ይተረጉማል ወይም ምልክት ያሳያል። ሮቦቱ ገና በመበልጸግ ላይ ቢሆንም ሰማያንታ እንደምትለው ግን መሳሪያው ለተጠቃሚዎቹ ካለ ሌላ ሰው እርዳታ እንዲግባቡ ያስችላል። በቤታቸው ያሉ መስማትም ማየትም የተሳናቸው ሰዎች በጣም የተገለሉ ናቸው። የመዝናኛ አቅርቦት የላቸውም ወይም ሌሎቻችን የምናገኘውን ጥቅም አያገኙም። በእርግጥም የእርዳታ እጁን የዘረጋ ቴክኖሎጂ እንግዲህ ወልዴን ለቀደመው ዘገባ በእጅጉ እናመሰግናለን። አሁን ደግሞ የዓለም መነጋገሪያ ወደ ሆነው የመካከለኛው ምስራቅ ግጭት እናቀናለን። ፍልስጤማውያን ሲቪሎች የሚሞቱት ቁጥር እያሻቀበ ባለበት በአሁኑ ወቅት ፕሬዚደንት ባይደን ለእስራኤል ባላቸው ጠንካራ ድጋፍ ምክንያት ከራሳቸው የዲሞክራቲክ ፓርቲ አባላት ሳይቀር አመፅ ገጥሟቸዋል። የቪኦኤ ዋይት ሃውስ ዘጋቢ ፓሲ ወደ ስዋራ የላከችውን ዘገባ እንግዲህ ወልዴ ያስደምጠናል። በጋዛ የእስራኤል ጥቃት በቀጠለበት በአሁኑ ወቅት ፕሬዚደንት ባይደን ብሔራዊ የእስልምና ዲሞክራሲያዊ ምክር ቤት ከተባለ ተቋም ግልጽ ደብዳቤ ደርሷቸዋል። ደብዳቤው ፕሬዚደንቱ እስከ ትናንት ከሰዓት በኋላ 11 ሰዓት ድረስ የተኩስ አቁም እንዲሽመግሉ ካልሆነ ግን በሚሊዮን የሚቆጠሩ ሙስሊም አሜሪካውያን በሚቀጥለው ዓመት በሚደረገው ምርጫ ድምፃቸውን እንደሚነፍጓቸው ያሳስባል። ባሲም ኤልካራ የብሔራዊ የእስልምና ዲሞክራሲያዊ ምክር ቤት ሊቀመንበር ናቸው። በእርግጠኝነት ከፍተኛ ፉክክር ባለባቸው ግዛቶች ማህበረሰባችን ወሳኝ ድምፅ ይኖረዋል። እንደማስበው የዲሞክራሲያዊ ፓርቲ መሪዎች ይህንን በቅርበት ትኩረት በመስጠት ላይ ናቸው። እየሆነ ያለው ነገር እያስፈራቸው ነው እናም በ2024 የመመረጥ እድላቸውን ስለሚጎዳው ለዋይት ሀውስ መልእክታቸውን በማስተላለፍ ላይ ናቸው። በ2020 በተደረገው ያለፈው ምርጫ ከአንድ ሚሊዮን በላይ የሚሆኑ ሙስሊሞች ድምፅ ሰጥተዋል። ይህ ድምፅ ከፍተኛ ፉክክር ባለባቸው ግዛቶች የፕሬዝደንታዊ ምርጫውን ውጤት የመቀየር ኃይል አለው። ሙስሊም አሜሪካውያን በተለምዶ ለዲሞክራሲያዊ ፓርቲው ድምፅ እንደሚሰጡ ይታወቃል። ያ ሁኔታ ግን አሁን ሊቀየር እንደሚችል በመነገር ላይ ነው። የአረብ አሜሪካውያን ተቋም ባሰባሰበው የህዝብ አስተያየት መሰረት ሙስሊሙ ማህበረሰብ ለባይደን የሚሰጠው ድጋፍ በ2020 ከነበረው 59 በመቶ በዚህ ዓመት ወደ 17 በመቶ ዝቅ ብሏል። የዋይት ሀውስ ቃል አቀባይ የሆኑት ካሪን ዣን ፒየር አስተዳደሩ ከሙስሊም ማህበረሰቡ ጋር በቅርብ ለመነጋገር እንደሚጥር ይናገራሉ። ከሙስሊሙ ማህበረሰብ፣ ከአረብ አሜሪካውያን ማህበረሰብ እና ከፍልስጤማውያን አሜሪካውያን መሪዎች ጋር እንነጋገራለን። በተቃራኒው አይሁድ አሜሪካውያን ባይደን ለእስራኤል እየሰጡት ላለው ድጋፍ ምስጋናቸው ላቅ ያለ ነው። ሃሌ ሶይፈር በአሜሪካ የአይሁድ ዴሞክራሲያዊ ምክር ቤት ኃላፊ ናቸው። is an important issue, remains a very important issue to Jewish voters. It's an issue about which there's a very high emotional attachment. እስራኤል ዋና ጉዳይ ነች፣ ለአይሁድ ድምፅ ሰጪዎች ዋና ጉዳይ ሆና ትቀጥላለች። በአይሁድ አሜሪካውያን እና ለእስራኤል በሚሰጠው ድጋፍ መካከል ትልቅ የቀረበ ቁርኝታ አለ። በአሜሪካ ሰባት ሚሊዮን የሚሆኑ አይሁዶች ይኖራሉ። ይህም ቁጥር በእስራኤል ከሚኖሩት እኩል ነው። በአሜሪካ ሶስት ከመቶ የሚሆነውን የመራጮች ቁጥር ይይዛሉ። ባይደን በእስራኤልም ትልቅ ተቀባይነት አላቸው። ሲቪሎችን ከጥቃት ለመታደግ በሚል ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጦርነቱን የዓለም አቀፍ ሰብአዊ ሕግን ተከትለው እንዲያከናውኑ ሲጠይቁ ቆይተዋል። ጆናታን ሪንሆልድ በባር ኢላን ዩኒቨርሲቲ የፖለቲካ ሳይንስ ክፍል ኃላፊ ናቸው። ለእስራኤል እያሉ ያሉት በትክክለኛ መንገድና የጦርነት ሕግን በጠበቀ መንገድ ከተዋጋችሁ ለመርዳት ይቀለናል ነው። የዓለም አቀፉን ማህበረሰብም ከጎን ለማሰለፍና በአሜሪካም ሆነ በዲሞክራሲያዊ ፓርቲ ውስጥ ድጋፍ ለማግኘት ይቀለናል ነው። ባይደን ለእስራኤል መሳሪያ እንዲላክ ለሰጡት ውሳኔ ከዲሞክራሲያዊ ፓርቲ አባላት ይልቅ ሪፐብሊካኑ የበለጠ ድጋፍ እንዳላቸው የሕዝብ አስተያየት መለኪያዎች ያሳያሉ። ኖርማን ኦርስቲን የአሜሪካን ኢንተርፕራይዝ ኢንስቲቱት የተሰኘው ተቋም ባልደረባ ናቸው። ለእስራኤል የሚሰጥን ድጋፍ በተመለከተ ትራምፕም ሆኑ በምክር ቤት የሚገኙ ሪፐብሊካን ባይደንን ሊያስገነዱ አይችሉም። የባይደን አስተዳደር ባለሥልጣናት ከጦርነቱ ሰብአዊ እፎይታ እንዲወሰድ ይፈልጋሉ። ተኩሱ ማቆሙ ግን ሐማስን የሚጠቅም ብቻ ነው የሚሆነው ባይ ናቸው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማሪ ደግሞ በቅንብሩ አብረናችሁ ቆይተናል። መልካም ምሽት ይውላችሁ።